ትንቢተ ሕዝቅኤል ምዕራፍ አስራ ስድስት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኵሰትዋን አስታውቃት፣ እንዲህም በል፤ ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፤ ዘርሽና ትውልድሽ ከከነዓን ምድር ነው፤ አባትሽ አሞራዊ ነበር፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቈረጠም ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሣ በሜዳ ላይ ተጣልሽ እንጂ ከዚያ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፈው ጊዜ በደምሽም ውስጥ ተለውሰሽ ባየሁ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልሆሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልሁሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ። ጡቶችሽም አጐጠጐጡ፣ ጠጉርሽም አደገ። ነገር ግን ዕርቃንሽን ሆነሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍሁ እና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጐናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንሁ። ማልሁልሽም ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ። በውሃም አጠብሁሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስሁሽ፣ በአቆስጣ ቁርበትም ጫማ አደረግሁልሽ። በጥሩ በፍታ አስታጠቅሁሽ፣ በሐርም ከደንሁሽ፣ በጌጥም አስጌጥሁሽ። በእጅሽም ላይ አንባር፣ በአንገትሽም ላይ ድሪ አደረግሁልሽ። በአፍንጫሽም ቀለበት፣ በጆሮችሽም ጒትቻ፣ በራስሽም ላይ የክብር አክሊል አደረግሁ። በወርቅና በብር አጌጥሽ። ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበር። አንቺም መልካምን ዱቄትና ማርን ዘይትንም በላሽ። እጅግ በጣም ውብ ሆንሽ፣ ለመንግሥትም ደረስሽ። በአንቺ ላይ ካኖርኋት ከክብሬ የተነሣ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ፣ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል። ምንዝርናሽም ከመንገድ አላፊ ሁሉ ጋር አበዛሽ። ከልብስሽም ወሰድሽ በኮረብቶች ላይ በዝንጉርጉር ልብስ ያስጌጥሻቸውን መስገጆች ለራስሽ ሠራሽ፣ በዚያም ገለሞትሽ። እንዲህም ያለ ነገር ከአሁን በፊት አልነበረም፣ ከእንግዲህም ወዲህ አይሆንም። ከሰጠሁሽም ከወርቄና ከብሬ የተሠራውን የክብርሽን ዕቃ ወሰድሽ፣ የወንድ ምስሎች ለራስሽ አድርገሻል፣ አመንዝረሽባቸውማል። ወርቀ ዘቦውን ልብስሽንም ወስደሽ ደረብሽላቸው። ዘይቴንና ዕጣኔንም በፊታቸው አኖርሽ። የሰጠሁሽንም እንጀራዬን ያበላሁሽንም መልካሙን ዱቄትና ዘይቱን ማሩንም ጣፋጭ ሽታ አድርገሽ በፊታቸው አኖርሽ። እንዲሁም ሆነዋል ይላል ጌታ እግዚአብሔር። ለእኔም የወለድሻቸውን ወንዶችና ሴቶች ልጆችሽን ወሰድሽ መብል ይሆኑ ዘንድ ሠዋሽላቸው። ልጆቼን አረድሽ፣ ለእነርሱም በእሳት በኩል አሳልፈሽ ሰጠሽ። በውኑ ግልሙትናሽ ጥቂት ነውን? በርኵስነትሽና በግልሙትናሽ ሁሉ ዕርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላሰብሽም። ወዮ ወዮልሽ! ይላል ጌታ እግዚአብሔር። ከክፋትሽም ሁሉ በኋላ የምንዝርናን ስፍራ በየአደባባዩም ከፍ ያለ ቦታን ለራስሽ ሠራሽ። በየመንገዱ ራስ ከፍ ያለውን ቦታሽን ሠራሽ፣ ውበትሽንም አረከስሽ ለመንገድ አላፊም ሁሉ እግርሽን ገለጥሽ፣ ግልሙትናሽንም አበዛሽ። ሥጋቸውም ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ። ስለዚህ እነሆ እጄን በአንቺ ላይ ዘርግቻለሁ፣ ድርጎችሽንም አጕድያለሁ። ለሚጠሉሽም ከክፉ መንገድሽ የተነሣ ለሚያፍሩ ለፍልስጤም ሴቶች ልጆች ፈቃድ አሳልፌ ሰጥቼሻለሁ። አልጠገብሽምና ከአሦራውያን ጋር ደግሞ ገለሞትሽ፣ ከዚህም ጋር ገና አልጠገብሽም። እስከ ነጋዴዎች ምድር እስከ ከሌዳውያን ድረስ ግልሙትናሽ አበዛሽ፣ ከዚህም ጋር ገና አልጠገብሽም። የማተርፈውን የጋለሞታን ሥራ ሁሉ ሠርተሻልና ልብሽ ምንኛ ደካማ ነው ይላል ጌታ እግዚአብሔር። በየመንገዱ ራስ የምንዝርናሽን ስፍራ ሠርተሻል፣ በየአደባባዩም ከፍ ያለውን ቦታሽን አድርገሻል። ዋጋዋን እንደምትንቅ እንደ ጋለሞታ አልሆንሽም። በባሏ ፈንታ ሌሎችን ተቀብላ የምታመነዝር ሴትን ትመስያለሽ። ለጋለሞቶች ሁሉ ዋጋ ይሰጡአቸዋል፣ አንቺ ግን ለውሽሞችሽ ሁሉ ዋጋ ትሰጫለሽ። ከአንቺም ጋር ለማመንዘር በዙሪያሽ ይገቡብሽ ዘንድ መማለጃ ትሰጫቸዋለሽ። ግልሙትናሽ ከሌሎች ሴቶች ግልብጥ ነው። ማንም ለግልሙትና የሚከተልሽ የለም ዋጋ ሳይሰጥሽ አንቺ ዋጋ በመስጠትሽ በዚህ ነገር ልዩ ሆነሻል። ስለዚህ ጋለሞታ ሆይ፣ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፤ ከውሽሞችሽ ጋር ባደረግሽው በግልሙትናሽ ርኩሰትሽ ስለ ፈሰሰ፣ ኀፍረተ ሥጋሽም ስለ ተገለጠ፣ ስለ ርኩሰትሽም ጣዖታት ሁሉ ስለ ሰጠሻቸውም ስለ ልጆች ደም፣ ስለዚህ እነሆ ከእነርሱ ጋር ደስ ያለሽን የወደድሻቸውንም ውሽሞችሽ ሁሉ ከጠላሻቸው ሁሉ ጋር እሰበስባቸዋለሁ በአንቺ ላይ በዙሪያሽ እሰበስባቸዋለሁ። ኀፍረተ ሥጋሽንም ሁሉ እንዲያዩ በፊታቸው ኀፍረተ ሥጋሽን እገልጣለሁ። በአመንዝሮችና በደም አፍሳሾች ላይ የሚፈርደውን ፍርድ እፈርድብሻለሁ። የመዓትንና የቅንዓትን ደምም አመጣብሻለሁ፣ በእጃቸውም አሳልፌ እሰጥሻለሁ። የምንዝርናሽንም ስፍራ ያፈርሳሉ፣ ከፍ ያለውንም ቦታሽን ይገለብጣሉ፣ ልብስሽንም ይገፉሻል። የክብርሽንም ጌጥ ይወስዳሉ። ዕርቃንሽን አድርገው ዕራቁትሽን ይተውሻል። ጉባኤን ያመጡብሻል። በድንጋይም ይወግሩሻል፣ በሰይፋቸውም ይወጉሻል። ቤቶችሽንም በእሳት ያቃጥላሉ። በብዙም ሴቶች ፊት በላይሽ ፍርድን ያደርጉብሻል። ግልሙትናሽንም አስተውሻለሁ። እንግዲህ ዋጋ አትሰጭም። መዓቴንም በአንቺ ላይ ይጨርሳለሁ! ቅንዓቴም ከአንቺ ይርቃል። እኔም ዝም እላለሁ ደግሞም አልቈጣም። የሕፃንነትሽን ወራት አላሰብሽምና በዚህም ነገር ሁሉ አስቈጥተሽኛልና ስለዚህ እነሆ እኔ ደግሞ መንገድሽን በራስሽ ላይ አመጣለሁ ይላል ጌታ እግዚአብሔር። ሌላንም ነውር በርኩሰትሽ ሁሉ ላይ አትጨምሪም። እነሆ በምሳሌ የሚናገር ሁሉ እንደ እናቲቱ እንዲሁ ሴት ልጅቱ ናት እያለ ምሳሌ ይመልስብሻል። አንቺ ባሏንና ልጆቿን የጠላሽ የእናትሽ ልጅ ነሽ። አንቺም ባሎቻቸውንና ልጆቻቸውን የጠሉ የእህቶችሽ እህት ነሽ። እናታችሁ ኬጢያዊት ነበረች፣ አባታችሁም አሞራዊ ነበር። ታላቂቱም እህትሽ ከሴቶች ልጆቿ ጋር በስተግራሽ ግራሽ የምትቀመጥ ሰማርያ ናት። ታናሺቱም እህትሽ ከሴቶች ልጆቿ ጋር በስተ ቀኝሽ የምትቀመጥ ሰዶም ናት። አንቺ ግን በመንገዳቸው አልሄድሽም። እንደ ርኵሰታቸውም አላደረግሽም። ያው ለአንቺ ጥቂት ነበርና በመንገድሽ ሁሉ ከእነርሱ የሚከፋ ርኵሰት አደረግሽ። እኔ ሕያው ነኝና አንቺና ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆቿ አላደረጉም፣ ይላል ጌታ እግዚአብሔር። እነሆ የእህትሽ የሰዶም ኀጢአት ይህ ነበረ፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራ መፍታት በእርሷና በሴቶች ልጆቿ ነበረ። የችግረኛውና የድሃውንም እጅ አላጸናችም። ኮርተው ነበር፣ በፊቴም ርኩስ ነገር አደረጉ። ስለዚህ ባየሁ ጊዜ አጠፋኋቸው። ሰማርያም የኃጢአትሽን እኩሌታ አልሠራችም። አንቺ ግን ከእህቶችሽ ይልቅ ርኩሰትሽን አበዛሽ፣ በሥራሽም ርኩሰት ሁሉ አጸደቅሻቸው። አሁንም ለእህቶችሽ ስለ ፍርድሽ እፍረትሽን ተሸከሚ። ከእነርሱ የባሰ ኀጢአት ሠርተሻልና ከአንቺ ይልቅ ጻድቃን ናቸው። እህቶችሽንም ስለ አጸደቅሻቸው እፈሪ፣ እፍረትሽንም ተሸከሚ። ምርኳቸውን፣ የሰዶምና የሴቶች ልጆቿን ምርኮ፣ የሰማርያና የሴቶች ልጆቿንም ምርኮ፣ በመካከላቸውም ያሉትን የምርኮችሽን ምርኮ እመልሳለሁ፣ ስለ አጽናናሻቸው እፍረትን ተሸከሚ ዘንድ ስለ አደረግሽውም ሁሉ ታፍሪ ዘንድ እህቶችሽም ሰዶምና ሴቶች ልጆቿ ወደ ቀድሞ ሁኔታቸው ይመለሳሉ። ሰማርያና ሴቶች ልጆቿም ወደ ቀድሞ ሁኔታቸው ይመለሳሉ። አንቺና ሴቶች ልጆችሽም ወደ ቀድሞ ሁኔታችሁ ትመለሳላችሁ። ክፋትሽ ሳይገለጥ በትዕቢትሽ ቀን እህትሽ ሰዶም በአፍሽ መተረቻ አልነበረችምን? አሁን ለሶርያ ሴቶች ልጆችና ለጎረቤቶቿ ሁሉ በዙሪያሽም ለሚንቁሽ ለፍልስጥኤም ሴቶች ልጆች እንደ እርሷ መሰደቢያ ሆነሻል። ምንዝርነትሽንና ርኩስነትሽን ተሸክመሻል ይላል እግዚአብሔር ጌታ። እግዚአብሔርም እንዲህ ይላል፣ አንቺ ቃል ኪዳንን በማፍረስ መሐላን የናቅሽ ሆይ አንቺ እንዳደረግሽ እኔ ደግሞ አደርግብሻለሁ። ነገር ግን በሕፃንነትሽ ወራት ከአንቺ ጋር ያደረግሁትን ቃል ኪዳን አስባለሁ የዘላለምንም ቃል ኪዳን አጸናልሻለሁ። እህቶችሽንም ታላቂቱንና ታናሽቱን በተቀበልሽ ጊዜ መንገድሽን ታስቢያለሽ፣ ታፍሪማለሽ። ለአንቺም ልጆች ይሆኑ ዘንድ እሰጣቸዋለሁ፣ ስለ ቃል ኪዳንሽ ግን አይደለም። ስላደረግሽውም ሁሉ ይቅር ባልሁሽ ጊዜ ታስቢ ዘንድ ታፍሪም ዘንድ ስለ እፍረትሽም ደግሞ አፍሽን እንዳትከፍቺ ቃል ኪዳኔን ከአንቺ ጋር አጸናለሁ። እኔም እግዚአብሔር እንደ ሆንሁ ታውቂያለሽ ይላል እግዚአብሔር።